የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሊቃውንት ተረፍ እያሉ የሚጠሯት የጳጉሜን ወር በአራት ዓመት አንዴ ስድስት ቀናት ማስተናገዷን ተከትሎ የዘንድሮው የኢየሱስ ክርስቶስ ልደት ገና የሚከበረው ታኅሣሥ 28 ቀን ሳይሆን ታኅሣሥ 29 ነው። ገና በኢትዮጵያ የክርስትና እምነት ተከታዮች ዘንድ ከሚከበሩት አውደ ዓመታት በደማቅነቱ ይወሳል። ከመንፈሳዊ ይዘቱ ባሻገር በማህበራዊ እና ባህላዊ እሴቱ በብዙሃን ዘንድ ተናፋቂ ያደርገዋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ተከታዮች ቅዱስ ብለው በሚጠሯት በዓለም አቀፉ ማህበረሰብ ዘንድ ደግሞ የቅርስ ማዕከል ሆና በተመዘገበችው በላሊበላ አካባቢ ገና የገነነ ስፍራ አለው። አማኞች ከተለያዩ የአገሪቱ ክፍሎች ወደ ቤተ ክርስቲያኒቱ በመሄድ ይሳለማሉ። ለተሰጣቸው መልካም ነገር ምስጋና ያደርሳሉ። ማግኘት ለሚሹት ደግሞ ስለት ይሳላሉ። ይሁንና የዘንድሮውን ገና በክልሉ በቀጠለው ግጭትና በኑሮ ውድነቱ ምክንያት በቀድሞ ድምቀቱ ለማክበር ይቸግራል ይላሉ ለአሜሪካ ድምፅ አስተያየታቸውን የሰጡ ምዕመናን። የአማራ ክልል መንግስት ደግሞ በዓሉን አብረን እና እናክብር የሚል መልእክት ሲያስተላልፍ አስፈላጊው ቅድመ ዝግጅት መደረጉን በመጥቀስ ነው። መስፍን አራጌ ከነገ በስቲያ በኢትዮጵያ የሚከበረውን የገና በዓል ምክንያት በማድረግ ተከታዩን ዘገባ አሰናድቷል። ገና በኢትዮጵያውያን የክርስትና እምነት ተከታዮች በአብይነት ከሚከበሩት በዓላት ቀዳሚው ነው። በአማኞች ዘንድ የእምነቱ ራስ ተደርጎ የሚቆጠረው ኢየሱስ ክርስቶስ ከድንግል ማርያም የተወለደበት የልደቱ ቀን ነውና አማኞች በዓሉን በተለያዩ ሃይማኖታዊና ባህላዊ ትውፊቶች ይዘክሩታል። ብዙዎች ገናን ልደት፣ ልደትንም ገና ሲሉ እንዳመችነቱ እያቀያየሩ ይጠሩታል። የሁለቱ አንድነት ከምን ተቀዳይ ሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዲስ አበባ ሀገረ ስብከት የደብረ ብስራት ቅዱስ ገብርኤል ቤተክርስቲያን አገልጋይ መጋቤ ሐዲስ ሚስጥረ ስላሴ ማናየ የሚሉት ናቸው። በተለምዶ ገና ይባላል። ትክክለኛ መጠሪያው ጀና የሚል ነው። ጌና የግሪክ ቃል ነው። ወደ አማርኛ ሲተረጎም ለወቱ ልደቱ ለጊዜ ነው። ልጌታችን ወዳዊታችን የኢየሱስ ክርስቶስ ልደት ማለት ነው። ጌና ማለት በተለይ የአዲስ ኪዳን መጻሕፍት አብዛኛዎቹ በግሪክ ቋንቋ የተጻፉ ናቸው። የነገር ሃይማኖት፣ የትምህርት ሃይማኖት መሰረትም አለ እንግዲህ። የአዲስ ኪዳን መጻሕፍት ሁሉም ሊባል በሚችል መልኩ የተጻፉት በግሪክ ነው። አብዛኛዎቹ እኛም አዲስ ኪዳን የተቀበልነው ከግሪክ ነው። ወደ

በመጽሐፍ ቅዱስ ከተጻፈባቸውና ጥንት ሲሰጥባቸው ከነበሩ ቋንቋዎች ሳይተረጎሙ የመጡ ቃላት እናገኛለን። ማስያ፣ ክርስቶስ ምን የመሳሰሉ ቃላት ጌና የሚለውን ቃል እንዲሁ ቃሉ እንዲሁ እንዳለ ባሉ ለመግለጥ ተቀምጧል፣ በመጽሐፍቶቻችን ይገኛል። የክርስቶስ ልደት ሀገራት እንደ ራሳቸው ታሪክና ትውፊት ያከብሩታል። የሚሉት መጋቢ ሐዲስ ኢትዮጵያ ከሌሎች የምትጋራቸው የምታጋራቸው እንዳሉ ሆነው የራሷ መገለጫ ልዩ ስርዓት እንዳላት ያብራራሉ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከሁሉም አህት አብያተ ክርስቲያናት ወይም ከምዕራባውያን አብያተ ክርስቲያናት የተለየ ራሱ የሆነ መልክ አለው። አከባበሩ ልዩ የሚያደርገው ለምሳሌ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምስጋና ስም ሲያሬድን መሰረት ያደረገ ስለሆነ እንግዲህ ምስጋና ራሱ የቻለ ባህሉን የተመለከተ ምስጋና አላት። ያ ምስጋና ደግሞ በሌሎቹ የለም አይደለም በግሪክ በአህት አብያተ ክርስቲያናት የሚባሉት በግብጽ፣ በሶሪያ ባህር፣ በህንድ እንዲሁም አሀት ተብለው በሚጠሩት ሲቪል ተብለው ከሚጠሩት የኤርትራ ቤተክርስቲያን ና ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ያለ በሰሜን ወሎ ሀገረ ስብከት የደብረ ሮሃ የቅዱስ ላሊበላ ገዳም ጽህፈት ቤት የህዝብ ግንኙነት ኃላፊ ዲያቆን ተስፋውቤ ገና በላሊበላ ሲከበር ልዩ ከሚያሰኛቸው ክዋኔዎች ውስጥ የተወሰኑትን ይጠቅሳል። ይህን ቀን በቅዱስ ላሊበላ ልዩ የሚያደርገው ምንድን ነው? በዚሁ ቀን በታህሳስ ሃያ ዘጠኝ ቀን ማለት ነው። ንጉስ ቅዱስ ላሊበላም ልደቱ ቀን ነው ማለት ነው እንግዲህ ከጌታችን ከበዳጅታችን ከኢየሱስ ክርስቶስ ልደት ጋራ አንድ ስለሚሆን አማኙም የአማኙም የሆነውም ቱሪስቱ መጥቶ በዚህ ዕለት ቅዱስ ላሊበላ የሚደረገውን አጠቃላይ መንፈሳዊ ክንውን ይከታተላል። በላሊበላ የገናን በዓል ለመታደም ያቀና ምእመን የቤዛ ኩሉን ሃይማኖታዊ ክዋኔ ሳይታደም አይመለስም። ይህም ለበዓሉ ድምቀት፣ ለአካባቢው ልዩ መገለጫ ነው። ዲያቆን ተስፋ ይቀጥላሉ። ቅዱስ ላሊበላ የሰራቸው አስራ አንዱ ውቅር አብያተ ክርስቲያን ናቸው ከአንድ አለት ማለት ነው መጀመሪያው በ ስምንት ቤተ አማኑኤል ከተባለው ተቁሞ ያድራል ማለት ነው ሀያ ስምንት ለሀያ ዘጠኝ ሌሊቱን በሙሉ ይቆማን እዛ ቤተ ማርያም ላይ መጨረሻ ላይ ቅዳሴ ከተወጣ በኋላ አባቶቻችን የራሳቸው የሆነ ዜማ ከተራራው ላይ ወጥተው ቤዛ ሁሉ አለም ዮም ተወልደ የአለም መድኒ ዛሬ ተወለደ እያሉ ላሊበላ ባነጸው ማሚ ጋራ ላይ ወጥተው ክርስቶስ እንደተወለደ በዚህም ቀን አለም እንደ ለህዝቡ ብስራትን የሚያደርጉበት ልዩ ስርዓት ነው ማለት ነው ጌታችን መድኃኒታችን ክርስቶስ ተወልዶ በነበረበት ሰዓት መላእክትና የሰው ልጆች በጋራ በአንድነት አብረው ዘምረው ስለነበረ ይህንን መሰረት በማድረግ ከላይ እንደ መላእክት ከታች ደግሞ እንደ ደቂቃ አዳም የሰው ልጆችን ምሳሌ አድርገው ቤዛ ኩሉ ዓለም ዮም ተወልደ እያሉ እየተቀባበሉ ይህንን ዜማ ያዜማሉ ማለት ነው። ይሁን እንጂ በላሊበላ በደማቅ ስነስርዓት የሚከበረው የገና በዓል መጀመሪያ በኮቪድ ወረርሽኝ፣ ቀጥሎ በሰሜኑ ጦርነት፣ አሁን ደግሞ በመንግስት ኃይሎችና በፋኖ ታጣቂዎች መካከል በሚደረገው የትጥቅ ግጭት መቀዛቀዙን የሰሜን ወሎ ዞን ባህል ቱሪዝም መምሪያ ኃላፊ ገነት ሙልጌታ ለአሜሪካ ድምጽ ገልጸዋል። መንግስት በአካባቢው ተፈጠረ ያለውን የቱሪዝም እንቅስቃሴ መቀዛቀዝ በገና በዓል ለማደስ የበዓል ታደሙ ጥሪ ለምዕመኑ ያስተላልፈው ከቀናት በፊት ነበር። ጥሪውን ተከትሎ ምዕመኑ ወደ ስፍራው በመድረስ ላይ መሆኑን መምሪያ ኃላፊዋ አስታውቀዋል። አሁን እንግዶቻችን ገብተው እንግዶች እየተስተናገዱ ነው ያሉት ከቅድመ ዝግጅት አኳያ ያው ሰፊ የሆነ የቅድመ ዝግጅት ነበረ። የሚመጡ እንግዶች የጤና ችግር እንዳይገጥማቸው የጤና ኮሚቴ ተቋቁሟል። የተቋቋመው የጤና ኮሚቴ ሙሉ የጽዳት ስራና የነጻ የሕክምና አገልግሎት እንዲሰጥ ተዘጋጅቶ ነበር። ስራው ጀምሯል። ከጽዳትና ከውበት አኳያ ኮሚቴዎች ተዋቅረው ላሊበላ ጽዱና የአማረች ከተማ ሆናለች። ከአገልግሎት ዘርፉ አጠቃላይ ያሉ ሆቴሎች ሙሉ ዝግጅታቸውን ጨርሰው እንግዶች እያረፉበት ይገኛል። በረራዎችም ኤርፖርት ምቹ ሁኔታ ተፈጥሯል። ከአዲስ አበባ ላሊበላ ከባህር ዳር ላሊበላ፣ ከጎንደር ላሊበላ፣ በአጠቃላይ ያው መግባት ያለበት እንግደ የሚገባበት ምቹ ሁኔታ አለ። እግረኞች ከሚገባው በላይ ገብተዋል። ሲወርድ ሲዋረድ የመጣው የአባቶቻችን ምንም ይዘቱ ሳይበረስ የግር አጠባ ፕሮግራም እያደረጉ ምቹ ሁኔታ እያስያዙ የላሊበላ ሰው እንግዶቹን ተቀብለዋል ነው። በባስ የሚመጡ እንግዶች ጀምረዋል። በግል ስራ እንደሚተዳደሩ የገለጹልን ያየሄራድ ከንዶ የተባሉ የወልድያ ኗሪ መንግስት፣ በዓሉን ለማክበር ያደረገውን ጥሪ ቢሰሙም ወደ ስፍራው ተጉዘው ለማክበር አለመድፈው ራቸውን ተናግረዋል። አስተያየት ሰጪው ከዚህ ቀደም በዓመት ቢያንስ አንድ ጊዜ ወደ ላሊበላ ያቀኑ እንደነበር ጠቁመው አሁን ግን በአካባቢው በተካሄዱና እየተካሄዱ ባሉ ግጭቶች ምክንያት ላሊበላን ከጎበኙ ሶስት ዓመት እንዳለፏቸው አያይዘው ገልጸዋል። አካባቢው ሀገሪቱ አለኝ ከምትላቸው የቱሪዝም ሳይቶች ቦታዎች አንዱ ነው። አካባቢው የጸጥታ ሁኔታ አንጻር ከፍተኛ ስጋት አለ። በቅርቡም በፋኖ እና በመንግስት የጸጥታ ኃይሎች መካከል ውጊያ ተካሂዶ ብዙ ሰዎች ቦታዋል። የጸጥታውን ችግር በተመሳሳይ በስጋትነት ያነሱት አይና አዲስ ፈለቀ የተባሉ የአዲስ አበባ ነዋሪ በበኩላቸው የኑሮ ውድነቱም ጭምር ወደ ላሊበላ ቅንቶ በዓሉን እንዳያከብሩ እንዳደረጋቸው ጠቁመዋል። ያው ወደ ባሉት ጊዜ ሄድ ነበረ። አሁን ግን ባለው የጸጥታ ችግር ምክንያት ሄድኩ ከአራት አመት በላይ ሆኛል። በአውሮፕላን ለሚሄድ የትራንስፖርቱ ኮስት በጣም ውድ ነው። በየብስም በባባቡንስ ለሚሄድ ይኸው በየቦታው፣ ለምሳሌ ትናንትና ወደ ደብረ ሲና ወደ ደብረ ብርሃን አካባቢ መኪናዎች ታክተው ነበር። ስለዚህ መሄድ አንችልም። እንደውም አሁን መሄጃ ጊዜያችን ነበር ጸሎት የምናደርግበት ከእግዚአብሔር ጋር የምንታረቅበት ሱባኤ የምንገባበት ጊዜ ነው። ምክንያቱም ይኸው እያየ ነው ነው ጦርነት ሳያንሰን ደግሞ ውሃን በመሬት መንቀጥቀጥ የሚመጣው ችግር እያየ ነው ነው የሰሜኑ ወሎ ባህል ቱሪዝም መምሪያ ኃላፊ ወይዘሮ ገነት በበኩላቸው በዓሉ በሰላም ተጀምሮ በሰላም እንዲጠናቀቅ ቅድመ ሥራዎች መሰራታቸውን አመልክተዋል። ላሊበላ ከተማ የሚኖረው በቱሪዝሙ ነው። መተዳደሪያው ያመት ልብሱን ጉንቱን የሚይዘው እና ከዛ ጋር ተያይዞ የነበሩ የተፈጠሩ የስራ እድሎች በጋይዱ፣ በሆቴል ማህበሩ፣ በደ ጥበብ ማህበሩ፣ በሁሉም የማህበረሰቡ እንቅስቃሴ በጣም የተጎዳ ዘርፍ ነበር። አሁን ከዚህ ዘርፍ እንግዲህ ማህበረሰቡን በቅርብ ቀርቦናል። ሰላም እንፈልጋለን ላሊበላ ወደ ነበረበት ይመለስልን የሚል ሰልፍ አድርጓል። ከዛ ጋር ተያይዞ አሁን እንግዲህ ከነበረው በተሻለ መጠን እንግዶች እየገቡ ያሉበት እና ሰላም ነው። ላሊበላ አሁን ሰላም ነው። ምንም አይነት ነገር የለም። የመጡ እንግዶች በስነ ስርዓት ቦታቸውን ይዘው በረከቱን እየተሳተፉ ነው ያሉት። ለፈረንጆቹ ገና ከአሮጌ ዓመት ወደ አዲስ ዓመት መሸጋገሪያቸው ነው በዓሉ በአዲስ ዓመት ለዛ፣ በክርስቶስ ልደት መታሰቢያ ይከበራል። ገና በሁለተኛው ክፍለ ዘመን ይከበር እንደነበር ቀደምት የአብያተ ክርስቲያን መዛገብት ሰንደው እንዳስቀመጡት አዳም ሲ እንግሊሽ የተባለ ደራሲ ክሪስማስ ቲዮሎጂካል ኢንስፔክሽን በሚል ርዕስ በ2016 ዓ ም ባሳተመው መጽሐፉ ገልጾታል። ኢትዮጵያም ገናን በማክበር የቀደመ ታሪክ አላት ባይ ናቸው። በአዲስ አበባ ሀገረ ስብከት የደብረ ብሥራት ቅዱስ ገብርኤል ቤተ ክርስቲያን አገልጋዩ መጋቤ ሐዲስ ሚስጥረ ስላሴ ማናየ ቅዱስ ዳዊት የሚናገረው አለ በመዝሙር ሰባ አንድ የገሌው ቅድሜው ኢትዮጵያ ኢትዮጵያውያን በፊቱ ይሰግዳሉ ብሎ ተናግሯል። ነገስተ ተርሴስ ወደ ሲያት አማ ያበው ነገስተ ሰባ አረብ ጋዳ ያመሱ፣ የሳባና የአረብ ነገስታት እጅ መንሻውን ይዘው ይመጣሉ የሚል ቃለ ትንቢት አለ። በዚያ ትንቢት መሰረት ኢትዮጵያ ልደቱን እንደ ሌሎች ሀገራት ሐዋርያ ተልኮላት መምህር አስተምሯት አይደለም፣ ጌታችን በተወለደበት በቤተልሔም በአካል ተገኝታ እዚያው መካነ ልደቱ ቤተልሔም ከሰብአ ሰገል እንደሆነ እጅ መንሻ ወርቅ፣ ከርቤ ካቀረቡት መካከል መካከል የምትጠቀስ ናት። ና የአይን ምስክር ናት ለልደት እንግዲህ ኋላም ደግሞ ቅዱሳን ሐዋርያት የጌታችንን መውረድ መወለድ በአስተማሩበት ዘመንም ከቅዱሳን ሐዋርያት መካከል ቅዱስ ማቴዎስ ወደ ኢትዮጵያ እንደገባ ይነገራል። በተለይ የሁለት ተጋጣሚ ቡድን ተሰላፊዎች ከጨዋታ በኋላ አሲና ገና እያሉ በዜማ የሚደምቁበት አሸናፊው እንደ አቅም ስጦታ የሚበረከትለት የገና ጨዋታ አሁን አሁን አሻራው እየደበዘዘ ቢመጣም ዓመታዊ ውድድሮችን በማድረግ ትውፊቱን ለማሻገር ነገር ጥረት ከሚያደርጉት ውስጥ የደሴ ደብረ ቤተል ቅዱስ ሥላሴ ና ቅዱስ ገብርኤል ካቴድራል ይጠቀሳል። የካቴድራሉ ሰባኪ ወንጌል ዲያቆን እያሱ ለማ ገና ይመታል፣ ካቴድራላችን ላይ ማለት ነው። ከየ አካባቢው የሚመጡ የአብነት ተማሪዎች አሉ፣ እነሱ ይሰባስባሉ። እንደገና ደግሞ በቤተ ክርስቲያኑ ዙሪያ ያሉ የአጥቢያው ምእመናን፣ የሰንበት ተማሪዎች አሉ። በአጥቢያው የሚያገለግሉ ካህናት፣ ዲያቆናት አሉ። እነዚህ ሁሉ እንግዲህ ያው በተለያየ መስክ ቤተክርስቲያንን ሲያገለግሉ ነው የሚቆዩት። በገና ሰሞን ግን እነዚህ እነዚህ ሁሉ አንድ ሆነው ትውፊቱን፣ ባህሉን በጠበቀ ሁኔታ የጌታ መወለድ የሰው ልጆችን ከመላእክት ጋር፣ የሰው ልጆችን ከእግዚአብሔር ጋር አንድ እንዳደረገ ታሳቢ በማድረግ በዚህ ትውፊት መሰረት አባቶቻችን ማስተላሉ ገና እየመጡ አንድ ሆነው እየተጫወቱ እግዚአብሔርን በዝማሬ እያመሰገኑ ካህናት፣ ሰንበት ትምህርት ቤትና የአብነት ተማሪዎች ማለት ነው በአንድ ሆነው ደስ በሚል ሁኔታ ያከብራሉና እነሱን ያው ዘንድሮ እንግዲህ ትንሽ አካባቢያችን ያለው ሰላማዊ ሁኔታ ምንም እንደ ደሴ በአንጻራዊነት ሰላም ቢሆንም አካባቢው ትንሽ ስላለ ዘንድሮ በተቻለ መጠና ስመለመዋል ዝግጅት በማ ማረር እንገኛለን። መልካም የልደት በዓል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።